Bambino. ጋቢና ቪኦኤ ሰላም። ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ እለት የኤርትራ የነፃነት ቀን 25ኛ ዓመት በመከበር ላይ ይገኛል። አድማጮቻችን እናንተን ጥያቄ እንጠይቃለን። የኤርትራ ነጻነት በእናንተ ህይወት ምን ለውጥ አመጣ? በኤርትራም በኢትዮጵያም የምትገኙና ጉዳዩ ይመለከተናል የምትሉ አድማጮች አስተያየቶቻቸውን አድርሱን አትቪ ያማሐሪክ ላይ። እኛም በስልክ ያነጋገርናቸው አሉ። ከናጽነት በፊት ሜይ ቢ ከተማዎቹ ብቻ ነበር ትምህርት የሚያገኙት ሄልት ኬር የሚያገኙት ጥሩ ንጹህ ውሃ የሚያገኙት ቪሎጆቹ የሚያገናኝ መንገድ አልነበረም። አሁን ከጫፍ ኤርትራ አድራግ የሚባለው ቦታ ኤርትራና ና አስመራ ቴጂ ትምህርት ቤት አለ፣ ሄልት ኬር አለ፣ ንጹህ ውሃ አለ። ዛሬ ማምሻውን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የተናገሩትንም ይዘናል። ዛዕበየ ታሪካዊ ስግኣት ተጻባእቲ ኤርትራ ወትሩ ሓይሊ ህዝባ ስለ ዝኾነ። ተቀናቃኞቻችን ያላቸው ታላቅ ፍራት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የ21ኛው ክፍለ ዘመን የባሪያ ንግድ ተብሎ የሚጠራው የዜጎችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህም መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚደንት እውቅና ተሰጥቶት ፕሮፓጋንዳ እየሰሩብን ይገኛሉ። ህዝባችን መጓዙ ሳያንስ እኛን የሰብአዊ መብት ጥሰቶችን አበርክተዋል የሚሉ ክሶችንም ይነግሩናል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ምሽት የተናገሩት ነው። እናንተስ አስተያየቶቻችሁን አድርሱን። ከዜናው ቀጥሎ የምንወያይበት ይሆናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪካዊ ተወዳዳሪ ሆነዋል ዶክተር አድሃኖም ጄኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ውድድሩን ዛሬ የጀመሩት አለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል አለም አቀፍ የጤና ድርጅት ጄኔቫ ውስጥ አመታዊ ጉባኤውን እያካሄደ ነው አዲሱ የድርጅቱ ዋና ዳይሬክተር የሚሰየመው ከአንድ አመት በኋላ ነው የኢትዮጵያው የውጭ ጉዳይ ሚኒስትር እንደሚወዳደሩ ባስታወቁበት ወቅት በበርካታ ደጋፊ ሰራተኞችና ከፍተኛ ቦታ ባላቸው አፍሪካውያን ባለስልጣኖች ታጅበው ነበር የአፍሪካ ህብረት ሊቀመንበርና የአልጄሪያ የጤና ጥበቃ ሚኒስትር አብረዋቸው ከቆሙት ሰዎች መካከል ነበሩ። ያጀቧቸው ደጋፊዎችና ከፍተኛ የአፍሪካ ባለስልጣኖች ብቃታቸውንና የረጅም ጊዜ ሙያዊ ልምዳቸውን በመጥቀስ ለዓለም የጤና ድርጅት ኃላፊ እንዲሆኑ እንደሚደግፉም ለመግለጽ ነበር አብረዋቸው የቆሙት። ዶክተር ቴድሮስ አድሃኖም በአሁኑ ወቅት ያሉትንና ለወደፊት በጤና ጉዳይ ላይ አደጋ የሚጥሉትን ችግሮች የመቋቋም ራዕይና ተመክሮ ያላቸው ናቸው ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ከሰተ ብርሃን አድማሱ አስገንዝበዋል። ዶክተር አድሃኖም ለአህጉሪቷና ለዓለም ፍትህ ማምጣት ብቻ ሳይሆን የዓለም የጤና ድርጅት በበለጠ ተገቢነት ያለው ተቋም እንዲሆን አድርገው የመምራት ብቃት አላቸው ሲሉም ዶክተር ከሰተ ብርሃን አስረድተዋል። የዓለም የጤና ድርጅት ከተመሰረተ ወደ ሰባ ዓመታት ተጠክቷል። በኩርዶች የሚመሩ የሶሪያ ዲሞክራሲያዊ ኃይሎች ራካ የተባለችውን ከተማ ለማስመለስ ውጊያ እየተካሄደ መሆኑን ገልጿል። ራካ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መዲናው እንደ መዲናው የሚያያት የሶሪያ ከተማ ናት። ሁለት በዩናይትድ ስቴትስ የሚደገፈው የጥምረት ቡድን መሪዎች የከተማይቱን ነጻ ለማውጣት ጥቃት እንደተጀመረ ገልጸዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ገቢነ ቪ ስ ሮስ ቦንዝ ር በዛሬው ዕለት የኤርትራ የነጻነት ቀን ሃያ አምስተኛ ዓመት በመከበር ላይ ይገኛል። ኤርትራ እንደ አውሮፓውያን አቆጣጠር ከግንቦት 24 1991 ዓ.ም ጀምሮ ራሷን የምታስተዳድር ሀገር ሆናለች። ለምላው ኤርትራውያን በሙሉ እንኳን ለነጻነት ቀን አደረሳችሁ። በኢትዮጵያና ኤርትራ ለምትኖሩ ወጣቶች ጥያቄዎች አሉን። በቀጥታ በፌስቡክ አት ቪኦኤ አማሪክ ላይ የምትገኙ አድማጮች እና ተከታታዮቻችን ደግሞ የኤርትራ ነጻነት በእናንተ ህይወት ምን ፋይዳ መጣ? በግል ህይወታችሁ ተሞክሮ ሊሆን ይችላል። በአስተሳሰብና ና በኑሯችሁስ ቢሆን ምን ለውጥ አመጣ? አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። ፕሬዚዳንት ኢሳያስ አፈወርቂ ለኤርትራ ሕዝብ ንግግር አድርገዋል። ስለ ወጣት ኤርትራውያን ምን አሉ? እናስደምጣችኋለን። ከእናንተም አስተያየቶች እንፈልጋለን። አሁኑኑ በፌስቡክ አድርሱን። አሁን ከየኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንስማ። ዛዕበየ ታሪካዊ ስግአት ተፃባእቲ ኤርትራ ወትሩ ኃይል ህዝባ ስለ ዝኾነ ሰባዊ ጸጋታት ኤርትራ ንምብትታንን ምህውታትን ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ሕዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የሃያ አንደኛው ዘመን የባሪያ ንግድ ተብሎ የሚጠራው ለዜጎቻችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህን መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚዳንት እውቅና ተሰጥቶ ፕሮፓጋንዳ እየሰሩብን ይገኛሉ። ህዝባችን መጋዙ ሳያንስ እኛን የሰብአዊ መብቶች ጥሰቶችን አበርትተዋል የሚሉ ክሶች ያቀርቡብናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ የተናገሩት ነው። እናንተስ የፕሬዝዳንቱን ንግግር እንዴት ታያላችሁ? ዛሬ በጋቢና ቪኦኤ አት ቪኦኤ አማሪክ ላይ በፌስቡክ አስተያየቶቻችሁን እንድታደርሱን እንጋብዛለን። በቅድሚያ ከፌስቡክ የደረሱን አንዳንድ መልእክቶች አሉ። መስታወት፣ እስኪ አንድ ሁለቱን እንስማና ውይይታችን እንቀጥላለን። አዎ፣ በፌስቡክ ስለ ኤርትራ የነጻነት ቀን የሚሰማችሁን አስተያየት አድርሱን ብለን በጻፍነው መሰረት የአብስራ ታሪኩ አለማየሁ የሚባል አንድ ተሳታፊ እኔ ኢትዮጵያዊ ነኝ፣ አገሬን ወዳታለው። ኤርትራዊ እህት አለኝ። ያለፈው አልፏል፣ ቢያንስ መልካም ጎረቤት እንሆን። የምንጋራው ነገር ከልዩነታችን ይልቃል። እህቴ አንድ ቀን እንገናኛለን ፈጣሪ ያውቃል ብሎ መልእክቱን አስተላልፏል። ሌላው ደግሞ መንግስቴ አለባቸው፣ አይ ፐርሶናሊ ዱኖት ኮንሲደር ኤርትራ አሳኒነሚ ኦፍ አስ ራዘር ሀፍ ሲስተር ኦፍ ኢትዮጵያ ይላል። ያው እንደ ወረደ ሲተረጎም በግል ኤርትራን እንደ ጠላታ ላይም የኢትዮጵያ እህት አገር አድርጌ እንጂ ይላል። እናመሰግናለን። መስታወት ውይይት እናደርጋለን፣ ከእናንተም መስማት እንፈልጋለን። እዚህ ስቱዲዮ ሳሌም ሰሎሞን ባልደረባችን ናት፣ ትገኛለች። መልካም ሀያ አምስተኛ የነጻነት በዓል ሳሌም። በጣም አመሰግናለሁ እና ለኤርትራውያን ሁሉ ወጣቶችም ሆኑ ታጋዮች ነጻነትን ላመጡልን ሰው ታጋዮች አሁን ላሉ ባለፈው ሀያ አምስት አመት ለሚሰራው ህዝብ ኤርትራ ውስጥ ላለው ሁሉም እንኳን ለሀያ አምስተኛው አመት ነጻነት አደረሳችሁ የሚለውን መልእክቴን እኔ ራሱ ለማሳለፍ ፈልጋለሁ። በጣም እናመሰግናለን ሳሌም። እንግዲህ ይሄ በመጀመሪያ ድሉን ስንመለከተው ራሱ በወጣቶች በተደራጁ ወጣቶች የተገኘ የተገኘ ድል ነው። የተገኘ ነጻነት ነው ለኤርትራ ህዝብ አሁን ሀያ አምስት አመት ነው። ሀያ አምስት አመት ለሞላቸው ኤርትራውያን ወጣቶችስ በበጎ መልኩ የሚጠቀሱ ምን ነገሮችን አገኘ እያለን እየተወያየና ያለ ነው ዛሬ እስኪ ከበጎ ከደህናው ዜና እንጀምር፣ ያልተገኘውን ደግሞ አሉታዊ የሆነው ትንም እንነጋገራለን። ምን በጎ ነገሮች ተገኙ? እንደ በአንቺ ህይወት በጓደኞች ህይወት፣ ያው እንዳልከው በወጣቶች ትግል የተጀመረ ትግል ነው። ኢሳያስ አፈወርቂ አሁን ራሱ ያለው ያሁን የፕሬዚደንት ሲናገር ሰማነው፣ እሱ ወጣት እያለ የጀመረው ትግል ነው ይሄ የሰላሳ አመት ታግሎ ነጻ ያመጡት ማለት ነው። እና ያ ትግል እስካሁን እየቀጠለ ነው። ምክንያቱም ኤርትራ ነፃነቷን ለማሳወቅ እንደ ነፃ ሀገር ለመታወቅ ኤርትራውያኖች ራሱ ውጭ ሄዶ እንደ ኤርትራውያን ለመከበር በጣም ኩራት ስለሚሰማቸው እንደ ኤርትራውያን ለመከበር ና ለመታየት ብዙ ጥረት ነው የሚደረገው። አሁን ራሱ ኤርትራዊት እንዳለች የማያውቁ ብዙ ሰዎች አሉ ና በጣም ኤርትራውያኖች በጣም ከሚሳሱበት ነገር ካለ የኤርትራዊነት ኩራት በጣም እንደሚሰማቸው ነው ማቀው ባለፈው ራሱ ስንነጋገር ትዝ ይለኛል። አንድነን አንድነን ሚለው ሚለው አስተሳሰብ ባይጠላም ኤርትራውያኖች አንድነት አይጠሉም ግን አንድነት ማለት እንደ ጎረ ቤታዊ ፍቅር እንደ ባንድ ላይ መስራት እንደ ክብር ያለበት መተጋገዝ አርገው ነው የሚያስቡት እና የአስተሳሰብ ማንነትና ኩራት በጣም ትልቅ ሚና የሚጫወት ቦታ ያለው አስተሳሰብ ነው ኤርትራውያን ላይ። ምሳሌም እንግዲህ ትን ያለት ነው። በጣም ጥሩ ነው የተናገርኩት ማለት ነው። አንተ እሺ ሲባል ነው እውነት መሆኑ የሚታወቀው፣ ያው ጎረቤቱ ነው። ስለዚህ በማንነት ዙሪያ መስታወት አሁን መቀጠል እችላለሁ። ሳሌም እንግዲህ ስለ ኤርትራውያን ሲነሳ ይሄ ጉዳይ በኢትዮጵያና ና በኤርትራ ህዝቦች መካከል ትልቅ ቁስል ሆኖም ያለፈ ነገር ነው። ብዙ ሰዎች ስለ ኤርትራ መገንጠል ወይም ኤርትራ ራሷን ችላ ስለ መኖሯ ብዙ ሰዎች የሚቋወሙም አሉ፣ ብዙ ሰዎች የሚደግፉም አሉ። ግን አንቺ እንደ ወጣት ኢትዮጵያም ኖረሻል፣ ተወልደሽ ያደግሹ ኢትዮጵያ ነው። ከዛ ኤርትራም ደግሞ ግማሽ ህይወትሽን እኖረሻል ና እንደ አንድ ወጣት ኢትዮጵያ እንደተመለከትሻት እና ኤርትራዊ ና ኢትዮጵያዊ እንደመሆንሽ እንግዲህ እንደ እንደሱ ልበልሽ ስለኖርሽበት ማለት ነው። እሺ ኤርትራዊ ማለት እውነት ነው። ኢትዮጵያ ስለኖርሽ ና ስለምታውቀው ባህሉን ሁለቱ ግን እዚህ ላይ ለውጡ ምን ያህል ነው? የተቀማው ዜግነትም ስትይ ስለነበረ፣ አይ ዜግነት ማለት ተወልጄ በርት ራይት ነው የሚባለው የመወለድ እንትን መብት አልነበረኝም ኢትዮጵያ ውስጥ እንዲያውም፣ ኢትዮጵያ አባቴና እናቴ ኤርትራውያን ስለሆኑ ታርጌትድ ሆነን ነው የተላክ ነው። ከአብራራው ይሄ የመወለድ መብት የሚለው ምክንያቱም የብዙ ሰዎችን ህይወትም የሚመለከት ነው። ሳሌም እና ደግሞ በጣም በርካታ በተለያዩ የኢትዮጵያ ከተሞች ይኖሩ የነበሩ ኤርትራውያን በጦርነቱ ጊዜ በግዳጅ እንዲያውም ተወልደው ያደጉበት የቀበሌ መታወቂያ ያላቸው፣ አስቀድሞ ፓስፖርት የነበራቸው ያልነበራቸውም ጭምር የኤርትራ ዜግነት የሚወሰዱ የኢትዮጵያዊነት ሀብታቸው፣ ንብረታቸው ሰርተው ያፈሩትን ከነ መብታቸው ከነ መብታቸው ማለት የዜግነት የፖለቲካዊ መምረጥ ያለመመረጥ ይህን ሁሉ መብት ተወስዷል። ይሄ ደግሞ በዛኛውም በኩል በኤርትራም በኩል አሁን ቤተሰቦች አሰብ የሚኖሩ ቤተሰቦች ነበሩ። እነሱም እዛ ተወልደው ያደጉ ልጆች ነበሯቸው። እነሱም ተመልሰዋል። ስለዚህ ቁስሎ የምትየው አንዱ ነው አሁን በጣም ጥሩ ጥሩ ነጥቦችን ያነሳችኋል ለምሳሌ ለምንድን ነው አሁን ማንነት በጣም ትልቅ በጣም ትልቅ ጉዳይ አድርገን የምናስበው ማንነታችን በጣም ትልቅ ነገር ለእኛ የሚሆኑ ለዛ ነው እንጂ ልክ እንዳልነው ያው ባህል ሼር ማድረግ ባህል መጋራት እንትን የለውም ደግሞ በሰላሳ አመት የተዋጉ ታጋዮች ማለት ቤተሰቡ ያልተነካ የለም ያልተንኳኳ በር የለም ብል ራሱ ምንም ማጋነን አይደለም። ይሄ አጎታቸው ስለ እሱ እንድታወሪልኝ ነው የፈለግኩት ነው። አጎቱን፣ አክስቱን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን ያላጣ ቤተሰብ የለም በዚህ በዚህ ጦርነት በሰላሳ አመት ውስጥ በተካሄደ ጦርነት በኢትዮጵያና በኤርትራ ላይ እና ይሄ በጣም ትልቅ እንትን ነው። ድል ነው። ኤርትራ ነጻነት ወጣች ማለት የራሳችንን ባንዲራ አድርገን የራሳችንን ኮንስቲቱሽን አድርገን የራሳችንን መንግስት አድርገን መቋቋም ትልቅ ድል ነው አሁን ከዛ በኋላ ልክ እንዳልከው ሀያ አምስት ዓመት ውስጥ አዎ፣ በዚህ ሀያ አምስት ዓመት ውስጥ ያለው ህገ መንግስት የራሳችን አጽድቀን መንግስት አጽድቀን ብዙ ትግሎች አሉን። የውስጣችን ማለት ነው። የውስጣችን ገና ቀጣይ ትግላለን። ወጣቱ ደግሞ አሁን የሚያሳልፈው ያለው ትግል ሌላ ትግል ነው። አዲስ ትግል ነጻነት ማስከበር ይሁን እነዚህ በወረቀት ላይ ተጽፈው በግብር ላይ ሲውሉ ከባድ የሆኑ ከባድ የሆኑ ተስፋ የሚሰጡ ትልልቅ ሀሳቦች እንዴት አድርገው አሁን በነጻነት በያዘች ሀገር ውስጥ እንዴት አድርገው ነው የሚከናወኑት? እንዴት አድርገው ነው ማንነትህን ማክበር ብቻ ሳይሆን በነጻነት ሰው ከአንድ ቦታ ወደ አንድ ቦታ እንደ ኤርትራዊ በሀገር ውስጥ ከብሮ ከብሮ የሚኖርበትን አካሄድ የሚያስብበት ጊዜ ነው አሁን። ልክ እንዳልነው መለስ ብሎ መመልከት የሚያስፈልግበት ጊዜ ነው አሁን። ማለት አሁን እንደሰማችሁት ርችት ሲበራ፣ ሰው ሲደሰት ያላችሁ፣ ግን ይሄ በጣም ጊዜያዊ የሆነ ደስታ ወደ እውነታዊ ቀን በቀን አኗኗር ሰው ሄደ ስታይ፣ ብዙ ትግሎች ስላሉ ወጣቱ በተለይ ራሱን ችሎ ሰርቶ ዘምዶ የሚኖርበት ሁኔታ እስከሚፈጠር ድረስ ብዙ ትግሎች አሉን፣ የውስጣችን ማለት ነው። በጣም ነው የምናመሰግነው ሳሊም ጊዜ ካለሽ ቆይና፣ እንዲያውም በፌስቡክ በርካታ አስተያየቶች እየጎረፉ ነው። ከሌላ አድማጫችን መስታወት ያነጋገረችው አለ፣ ከሱ እንስማና፣ እናንተም የምታደምጡን በፌስቡክም፣ በቀጥታ በናይልሳትም፣ ሳትም፣ በሬዲዮም ለምታደምጡን ባካችሁ አስተያየቶቻችሁን ላኩልን። የኤርትራ 25ተኛ ዓመት የነጻነት በዓል እየተከበረ ነው። ይሄ በእናንተ ህይወት ምን ለውጥ አመጣ? እየተነጋገርን ነው የምንገኘው ዛሬ። መስታወት እንግዳሽ ማን እንደሆነ አስተዋውቂንና ወደዛው እንለፍ። እንግዳዬ የኤርትራዊ እንግዳ ነው። ስለ ኤርትራ ነጻነት ሀያ አምስተኛ ዓመት በዓል በተያያዘ ትንሽ ያወራ ነው ነገር አለ። አቶ ስስን ስዩም ይባላል ነዋሪነቱ ቨርጂኒያ እዚሁኛው ቅርባችን ነው። እንስማ ዛሬን እንደተባለው የሀያ አምስተኛው የኤሪትራን ነጻነት እየተከበረ ነው። ነጻነት ደግሞ በጣም ልዩ የሚያደርገው ነገር ምንድን ነው? ብዙ ሀገሮች ነጻነት እናከብራለን ብለው ሲያወሩ የኤሪትራ ግን ኢንዲፐንደንት ኤግዚስተንስ ወይም ደግሞ ከብዙ የውጭ ኃይሎች ነጻ ሆኖ የራሱ መንገድ እያስተካከለ የሚሄድ ህዝብ ዛሬ ሀያ አምስተኛ አመቱ ሲያከብር በጣም ልዩ የሆነ ትርጉም ይኖረዋል ማለት ነው። አንተ ከኤርትራ ከወጣህ ምን ያህል አመት ሆነ? እኔ ወጣሁት ከናጽነት በፊት ነው እና ናጽነት በጣም ጥሩ አድርጌ እማየው ምንድን ነው ከናጽነት በፊት የነበረው ሁኔታ ልጅ ያለው በጣም አስከፊ የሆነ ሁኔታ ስላየው አሁን ናጽነት ሆኖ ብዙ ጊዜ ወደ ኤርትራ እመላለሳለሁ እና ያኔና አሁን ያለው በጣም ልዩነቱ ስላየሁት እና ጭነቱ ደግሞ ሚኒንግ ምን እንደሆነ ወዲያው ገባኝ ማለት ነው። በዛም ደግሞ ፎርቹነት ሌላ ሀገሮች ስላየው አፍሪካ ሀገሮችም፣ ኤሮፓ ሀገሮችም፣ አሜሪካ ሀገሮችም ስላየው የኤርትራ አካሄድ ቢልድ ለማድረግ የሚደረገው አካሄድ ጎልቶ ይታየኛል ማለት ነው። ይህ የኤርትራ ነጻነት ወጣቶች ላይ ያሳደረው ለውጥ ምንድን ነው? የአንድ አገር ሪስፖንሲቢሊቲ የሚወስደው ወጣቱ ነው። ወጣቱ ሪስፖንሲቢሊቲ ካልወሰደ ደግሞ አገሩ በጣም ብዙ የሆነ ብልሽት ሊደርስበት ይችላል እና ብዙ ፕሬሽር አለ በኤሪትራ ወጣት ወጣት ላይ ከናጽነት በፊት ወጣቱ ነው ኤሪትራን ነጻ ያደረገው። አሁን ደግሞ ወጣቱ ነው አገሩን የሚከላከል አገሩን የሚገነባ፣ አገሩን ኪፕ የሚያደርገው እና ፕሬሽሩ ብዙ ጫና ሊያደርስ ይችላል ግን ወጣቱ ሁሉም ነገር ገብቶት ሀገሩን የት እንደሚደርስ ስለሚያውቅ ወይም ደግሞ የት እንደሚያደርስ ስለሚያውቅ ችግሩን እያስተካከለ፣ ሁኔታውን እያመቻቸ የሚመጣውን ብዙ ከተለያየ ኢን ዲፍረንት ሼፕስ አንድ ፎርምስ የሚመጣውን አታክ ሪፓልስ እያደረገ አገሩን እስካሁን ድረስ አቆይቶታልና ለአሁን ደግሞ ለሚመጣው ትዋንቲ ፋይቭ የርስ ብዙ ችግር እንደሚመጣም ይታወቃል ግን የት እንደሚደረስ ደግሞ ስለሚታወቅ ወጣቱን አገሩን እየተከላከለ ነው ያለው። አገሩን እየገነባ ነው ያለው። አገሩን ደግሞ ደዝ ጉድ ፊቸር ማለቴ ነው። ኤርትራ ነጻ ከወጣችበት ዓመት ጀምሮ ከአስራ ዘጠኝ ዘጠና አንድ አመተ ምህረት እንደ አውሮፓውያን አቆጣጠር እድገቷ ምን ያህል ነው? እንዷ አንተ እንደ ነዋሪ እንደ ዜጋ የተመለከትከውን ነገር ብትነግረኝ። Okay, it get to, and environment. my no, I look at the bigger picture. Because not Befit much benefits, but it gets, for instance, basic necessities in my balloon neger, Eritrea, who let's see, belai village salua. And now, because not so much benefits, maybe catomar chubu chane per, to mrti uh, meagenyut, healthcare meagenyut, through nutrition meagenyut, villageo chiu meageny man get alne beram. Aun catch up Eritrea. አድራግ የሚባለው ቦታ ኤርትራና አስመራ ብቴጂ ትምህርት ቤት አለ ሄልት ኬር አለ ንጹህ ውሃ አለ። እና ለሚመጣው ለበለጠ ትራንስፎርሜሽን በጣም ስትሮንግ የሆነ ፋውንዴሽን ተሰርተዋል ብዬ መናገር ሀንድርድ ፐርሰንት እችላለሁ ምክንያቱም ስላየሁት ነው። ፊው የርስ አጎ በኤርትራ ውስጥ የበለጠ ትምህርት የተባለው ሽዕብ የሚባል ቦታ ነው። ሽዕብ ጄኖሳይድ የተካሄደባት ከናጽነት በፊት ጄኖሳይድ የተካሄደባት ቦታ ነች። አሁን ግን የበለጠ ትምህርት ቤት ከኤርትራ ውስጥ አላት ተብሎ ቮት የተደረገባት ቦታ ነች እና ልዩነቱ ይሄ ያሳያል ማለት ነው። ካነሳነው አይቀር ወጣቱን ብዬ ነው እና ብዙ ከኤርትራ የሚወጡ በእግርም ሆነ በመርከብ የሚሰደዱ ብዙ ኤርትራውያን ወጣቶች በዜና ላይም አሁን ዓለም አቀፍ የሆነ ወሬው ስለሱ ነው። ስለዚህ ስም የምትለው ነገር አለ ማለት ወጣቱ የተሻለ ትምህርት ካገኘ የተሻለ የወደፊት እቅድና ራእይ ካለው የተሻሻለ ነገር ካለ ለምንድን ነው የሚሰደደው? ምንድን ነው ምክንያቱ? እንዳልኩሽ ቅድም ወጣቱ ላይ በጣም ጫና አለ። አሁን ጫናውን ለስፕሪድ አሳይድ አስቢው። ኤሪትራ ያለምንም ጫና ያለምንም ሳንክሽን ኢሊጋል የሆነ ሳንክሽን ኤሪትራ ላይ ሁለት በጣም የሚያሳፍር አይነት አሰራር ተደርጎ የኤሪትራ ላይ ወረደ የወረደው ጫና አለ። ጫናው ደግሞ ለምንድን ነው ኤሪትራ ከሁሉም አፍሪቃ ሀብታም ስለሆነች ወይም ደግሞ ለአፍሪቃ አደጋ ስለሆነች ሳይሆን አይዲዮሎጂው የኤሪትራ አፍሪቃን ሊያነሳሳ አፍሪቃን ሊለውጥ የሚችል አይዲዮሎጂ ስለሆነ አይዲዮሎጂውም ኳሽ መደረግ አለበት፣ እና ኤሪትራ ላይ ጫና ተደረገ። ጫና ተደርጎ እያለ ግን ትዌንቲ ፋይቭ ይርስ ነው እና ወጣቱ ኑሮውን ማሻቻል የሚፈልግ ወጣት አለ። ተምሮ ደሞ ኤርትራ ውስጥ ተምሮ ስራ የሚፈልግ ወጣት አለ። በኤርትራ ብቻ ሳይሆን በሁሉም ጋና አሁን ወደ ሱሳ ሺህ የሚሆኑ ወጣቶች በአመት ይሰደዳሉ ይባላል እና ጋና ደግሞ ዋን ኦፍ ዘ ዲሞክራቲክ ዴቨሎፕት የምትባል ሀገር ነች። ምንድን ነው ችግሩ ቢባል የራሱ እንትን አለው ምክንያት አለው። ኤርትራ ግን ብዙ ጫና ላይ ኤርትራ ላይ ተደርገዋል። ከጫናውን ግን ኤሪትራውን ኢሬይዝ ማድረግ አልቻለም። ወጣቱ መውጣት በእኔ እንትን ኑሮውን ማሻሽል የሚፈልግ ወጣት ስላለ ኦፍኮርስ ይወጣል። ግን ወጥቶ ደግሞ አሁን እንዳየሽ ወደ ሶስት መቶ ሺህ የሚሆን ኤሪትራዊ በጣም በተለይ አብዛኛው ወጣቱ ደግሞ አሁን ትወንቲ ፋይቭ የርስ ሲልቨር ጁብሊ ለማክበር ወደ ኤሪትራ ተመልሰዋል እና ምንድን ነው የሚያሳይሽ ነገር ቢወጣም አገሩን አይክድም፣ አገሩን ይከላከላል፣ አገሩን ይገነባል። Uh, and now it's Legazion Beyond. At the end of the day, once Eritrea is left alone, without any sanction, without any attacks, just imagine where he would be. And now, you know, it could be longer. Shorter, uh, there is a bright future, uh, and I'm very hopeful. What's up, buddy? You are listening right now to Gabina VOA, the biggest show around town. <laughs> ጋቢና ቪኦኤ ነው የምትከታተሉት። በፌስቡክ አት ቪኦኤ አማሪክ ላይ በርካታ አስተያየቶች እየመጡ ነው። የዛሬው የመወያያ ጉዳያችን የኤርትራ 25ተኛ ዓመት የነጻነት በዓል መከበርን አስመልክቶ በእናንተ በወጣቶች ሕይወት ምን ለውጥ አመጣ እያለን ነው። ሚኪያስ አዳነ አስተያየት ሰጥቷል። አሁን ሁላችንም አንድ ነን። ነገር ግን እንዴት አይነት ነጻነት ነው የሚያከብሩት? ሀገራቸው ነጻ ወጣች እንጂ ሕዝቡ እኮ ነጻ አልወጣም። ምን በዚህ ሁሉ ደግሞ እየተሰደደ ነው ያለው፣ እያለቁ ነው ያሉት ደግሞ ወጣት ነው፣ እየሞተም የሚገኘው ባያከብሩ ይሻላል። ወዲያ ፈወርቂን ማስወገድ ያስፈልጋል። እሱ ሲወርድ በደንብ ይከበራል። አሁን ማክበሩ ግን ብሎ በነጥብ ነጥብ ነጥብ አልፎታል። ሳሌም እዚህ ስቱዲዮ አለች። ሳሌም ሰለሞን ባልደረባችን ነች። ትውልድ ና እድገት አዲስ አበባ፣ ከዛ ደግሞ ዜግነትና ማንነት ኤርትራዊት። አይደለም ምን ታያለሽ? ሶስት ነጥቦች ነው ያነሳው። ው በእንትን እንጀምር። ምንድን ነው ወጣቱ ለምንድን ነው የሚሰደድ ያለው ወደ ፍልሰተኝነትና ስደተኝነት የሚያበቃ ያለው ብለን ስንነጋገር አሁን ዋና የሚነሳው ነገር የአገራዊ አገልግሎት የሚባል መርሃ ግብር ነው። ሀገሪቷ ሀገራዊ አገልግሎት የሚባል መርሃ ግብር አላት። ያ ማለት ያው ለአንድ አመትና ለስድስት ወር የታቀደ መርሃ ግብር ሲሆን መጀመሪያ ነጻነት ስትወጣ ሰው በፍላጎት ነበር የሚሄደው። ይገርመሃል። የመጀመሪያ ራውንድ አላቸው። በየጊዜው በየአመቱ ነው የሚሄደው ወጣቱ። አሁን ግን በሁለቱ ሀገር ማለት በኢትዮጵያና በኤርትራ በተከሰተው ጦርነት እንደ አውሮፓውያን አቆጣጠር በ 1 ዘጠና ስምንት ና ሁለት ሺ የሶስት አመት ጦርነት ወደ መቶ ሺህ የሚሆን ሰዎች የፈጀ ጦርነት ስጋት ላይ አደረሰን በሚል ምክንያት በዛ ተነስቶ ሁሉም ህዝብ ወደ ጦር ወደ ጦር ማለት እንደ ሚሊታሪ ወደ ውትድርና ገብቶ ሴቱም ወንዱም ማለት ነው። አሁን ሁልጊዜ የሚረሳው እዚህ ደግሞ ሴቶች ያው አገራዊ አገልግሎት ያደርጋሉ፣ ወንዶች ያደርጋሉ። ሁሉም ነው ሁሉም ነው። አስቀድሞ በትግሉም ጊዜ ሰላሳ በመቶ የሚሆነው አንድ ሶስተኛው ጦሩ ሴቶች ነበሩበት እንደሆነ ይነገራል። አዎ ታጋዮች ሲታገሉ የሴቶችን መብት ለማስከበር ያው ይሄ መራግብር ከትግል የቀጠለ መራግብር ነው። እነዚህ መራግብሮችን በመቀለስ ሴቶች ታጋዮች ሰላሳ ከመቶ ታጋዮች ነበሩ። ታጋዮች ሲባል ደግሞ ተራ ወታደር ብቻ ሳይሆን ታንክ የሚነዱ ነበሩ፣ እዝ በስነ ስርዓት የጀነራል ሆነ የኮሎኔል ስልጣን የነበራቸው ሴቶች። ይሄ ደግሞ ከአፍሪካ ሙሉ ልዩ ኢንፋክት ከአለሙ ሙሉ ነው የሚባለው። እዚህ ራሱ አሜሪካ ራሱ በቅርብ ነው ሴቶችን ኮምባት ፖዚሽን ማስገባት የጀመረው ማለት በፊት ትግል ውስጥ ማስገባት የተጀመረው። እና ይሄ በጣም ኢማንሲፔሽን ኦፍ ወመን ነው የሚባለው። ይሄ የሴቶችን መብት ማስከበር ከትግል የተጀመረ መርሃ ግብር ሲሆን የቀጠለ ነው። አሁን ይሄ በነገራችን ላይ ሳሌም አስመራ የሚለው ስም ባለፈውም ስለ አስመራ ከተማ ስንሰራ አስመራ የሚለው ስያሜ ራሱ የመጣው ከሴቶች ነው። ይገርምሻል አያቴ ከአራቶቹ ሴቶች አንድ ቤት ነበረች። ስሟ አራት ክፍፍል ነበራቸው። አርባዕተ ስመራ ማለት የአራት ሴቶች ተሰባስበው ሰላም። ስለዚህ ለሴቶች የሚሰጠው ዋጋ ከፍተኛ ነው፣ ለኤርትራ ሕዝብ ማለት በጣም ከፍተኛ ነው። ያው እንዳልኩት አሁን ስለ ስደት ስናወራ ስለ ነጻነት ነጻ አይደሉም የሚለውን በጣም አከራካሪ አከራካሪ ጥያቄ ለመመለስ ነበር የጀመር ነው። እና ከነጻነትም አሁን አለፍ በሚል ጊዜ ስደትን የሚያበረታቱ የምጣኔ ሀብት ሁኔታዎች አሉ። በምጣኔ ሀብት ወጣቶች የስራ እድል ያገኛሉ ወይ እንዴት ነው ያለው ምጣኔው? የወጣቶች ተሳትፎ እንግዲህ ወጣት ሴቶችንም ሁሉንም የሚያካትት እና በጣም ጥሩ ጥያቄ ብዬ ነው የምንጀምረው። ይህንን መልስ ለመንካት አገራዊ አገልግሎት ከሁሉም ጋር የተያያዘ ነገር ነው። በኢኮኖሚ ይሁን የሆነ ነገር ለመስራት ስትፈልግ አሁን ለምሳሌ ወታደር ሆንክ፣ በውትድርና መስክ ሄድክ፣ በቢዝነስ መስክ ገባ፣ በሁሉም መስክ ምን አለ ሀገራዊ አገልግሎት የሰውን ሕይወት ይመራል። ስለዚህ ሀገራዊ አገልግሎት ብዬ አሁን ስለ አንድ አመት ስድስት ወር ብዬ የጀመርኩት ለማስተዋወቅ ማለት ነው። ብዙ ኢትዮጵያውያኖች ላያውቁት ይችላሉ። ውትድርና ብቻ አይደለም አገራዊ አገልግሎት የሚያስይዘው። አሁን ለምሳሌ ጋዜጠኛ ሆነህም ይሁን ዶክተር ሆነህም ይሁን የሆነ ትሬኒንግ ተሰጥቶ ትምህርት ቤት ከጨረስክ በኋላ ዩኒቨርሲቲ ባይ ዘ ወይ ዩኒቨርሲቲ ውስጥ ስትገባ በነጻ ነው የምትማረው። ምክንያቱም እንትንህን መብትህን ለማስከበር ግቡ የሚባላል የሚገባህን መፈጸም አለበት ብሎ ነው የሚታሰበው። እና ይህን መርሃ ግብር ለማስከበር ብሎ የተጀመረ ነው። ዓመት ከስድስት ወር ነበር መጀመሪያ ሲጀምር። አሁን ጦርነቱን ቅድም ቀደም ብዬ ጠቅሸው ነበር ሁለት ሺህ በአውሮፓውያን አቆጣጠር የተጀመረው ወደ መቶ ሺህ የጨረሰው ጦርነት በሱ ምክንያት በኢኮኖሚ ሁን በሰው በሰብአዊ እንትን ተጎድታለች። ማለት ሁለቱም ሀገር ነው የተጎዱት፣ ግን ኤርትራ በጣም ትንሽ ናት። ሰው ኤርትራ ኤርትራ ኢትዮጵያ ሲል ጊዜያችን እያለቀ ነው። በጣም በርካታ አስተያየቶችም እየመጡ ነው። ይህንን ውይይት ከዝግጅታችን በኋላ ፌስቡክ ላይፍ ላይ አት ቪኦኤ አማሪክ ውይይት የምናደርግበት ይሆናል። ጊዜ ካለሽ አብረሽን ትቆያለሽ። ሚኪያስ አዳን እናመሰግናለን። አስተያየቶች ደርሰውናል፣ እንቀጥለዋለን አሁን ቨርጂኒያ ስላሉ በውጭ ያሉት የኤርትራን ወጣት ችግር አያውቁምም እያለ ነው አስተያየት እየሰጠ ያለው። ለማንኛውም እናመሰግናለን። ስናስተናግዳቸው ያመሸኑ ሄኖክ ሰማ ን መስታወት አድራጋው ነው። መልካም ምሽት፣ መልካም ምሽት። ፌስቡክ ላይ እንገናኝ።